የኢትዮጵያ መንግስት አስቸኳይ የሰብዓዊ አቅርቦትን ወደ ትግራይ ክልል ለማድረስ ትላንት የተናጠል የተኩስ አቁም ማድረጉን ተከትሎ የትግራይ ክልል መንግስት ግጭቱን በአስቸኳይ ለማቆም መወሰኑን ባወጣው መግለጫ አስታውቋል። ተኩስ ለማቆም የተደረገው ውሳኔ የሰብአዊ ረድኤት ድርጅቶች በሰሜን ኢትዮጵያ ለወራት ውስን ወይም ደግሞ የእርዳታ ተደራሽነት ላልነበራቸው በሚሊዮኖች ለሚቆጠሩ ተረጆች ምግብ ውኃና መድኃኒት ለማቅረብ ዕድል ይሰጣቸዋል ተብሎ ይጠበቃል። ቆንጅታየ ዘገባላት። የትግራይ ክልል መንግስት ባወጣው መግለጫ ሕዝባችን የሚያስፈልገውን የሰብአዊ እርዳታ መጠን እንዲደርሰው የሚያስችል ሁኔታ ተቀባይ በሆነ ጊዜ ውስጥ የሚፈጠር ከሆነ የትግራይ መንግስት የተኩስ ማቆሙን በአስቸኳይ ተግባራዊ ያደርጋል፣ ያለው መግለጫ የተኩስ አቁሙ ስኬታማ እንዲሆን የቻለውን እንደሚያደርግም አስታውቋል። የኢትዮጵያ መንግስት ኮሚዩኒኬሽንስ አገልግሎት ትናንት ይፋ ያደረገው የተናጠል ተኩስ ማቆም የተወሰነው ለሰብአዊ በረራዎች ደህንነትና የህወሀት ታጣቂዎች በስጋት እርዳታ የሚተላለፍበትን መንገድ እንዳይዘጉ ለማድረግ መሆኑን አስታውቋል። በከፍተኛ ችግር ውስጥ የሚገኙ ያላቸውን ዜጎች ህይወት ለመታደግና የዜጎችን እንግልት ለመቀነስ ይቻል ዘንድ ከተለመደው የተለዩ እርምጃዎችን መውሰድ አስፈላጊ ሆኖ መገኘቱን የጠቀሰው የኢትዮጵያ መንግስት ተኩስ ማቆም ውሳኔው ከወጣበት ሰዓት ጀምሮ ተግባራዊ የሚደረግ፣ ለሰብአዊነት ሲባል ግጭት የማቆም ውሳኔ ማስተላለፉን ጨምሮ ገልጿል። የትግራይ ክልል ዛሬ ባወጣው መግለጫው የኢትዮጵያ መንግሥት የገባው ቃል ባዶ እንዳይሆንና ያልተቆራረጠ የሰብአዊ እርዳታ ወደ ትግራይ መግባት እንዲጀምር ተጨባጭ እርምጃዎች እንዲወስድ ጠይቋል። ትግራይ ክልልን በመወከል የውጭ ግንኙነት የሚባል ቢሮ አስተባባሪ መሆናቸውን የሚናገሩትና ካናዳ የሚገኙት የቀድሞ የኢትዮጵያ ዲፕሎማት አቶ ዮሐንስ አብረሃ በበኩላቸው ይህንን ሀሳብ ቀደም ብለው አሳውቀው እንደነበረ ተናግረዋል። የዛሬው መግለጫም የዚያው ቀጣይ አካል መሆኑን ጨምረው ገልጸዋል። ወደ ትግራይ እህል እንዲገባ ህዝቡ እየተራበ ስለሆነ፣ እየተጎዳ ስለሆነ መድኃኒት እንዲገባ አስፈላጊውን ሁሉ እንደምንፈጽም በግልጽ ነበረ። የትግራይ ህዝብ፣ የትግራይ መንግስት ያስቀመጠው ደብዳቤም ጽፈን በሚዲያም ተናግረን ማለት ነው። ስለዚህ ይህንን ለረጅም ጊዜ ስንለው የነበረው ነገር አሁን በኢትዮጵያ መንግስት በኩል እተባበራለሁ የሚል መግለጫ መውጣቱ እንደ ጅምር በጣም ጥሩ ነገር ነው ሁለት አንኳር የሆኑ ነገሮችን ግን ማስቀመጥ አስፈላጊ ነው የመጀመሪያው በቃል ብቻ ሳይሆን በተግባር መተግበር አለበት እንደዚህ አይነት ነገር ባለፉት አስራ ሰባት ወራት ለትግራይ እንደዚህ አድርገናል ያልተባለ ነገር የለም አንድም ነገር ግን አልተደረገም በዘጠና በመቶ በላይ ያልተደረገ ያልሆነ ነበረ ሲወራ የነበረው አሁንም ይህንን መግለጫ መውጣቱ ጥሩ ነው ግን በተግባር መሬት ላይ ማየት እንፈልጋለን። እህል የጫኑ መኪኖች ወደ ትግራይ እንዲገቡ፣ ነዳጅ የጫነ መኪና፣ ገንዘብ የሚንቀሳቀሱበት ወደ ትግራይ እንዲገባ እንፈልጋለን ማለት ነው። አንድ ሁለተኛው የሰብአዊ ድጋፍ እና የፖለቲካ ውይይት ሂደት ሁለቱም የተለያዩ ስለሆኑ በተለያየ መድረክ፣ በተለያየ አያያዝ መያያዝ መቻል አለባቸው የሚለው ሁለተኛው ነው። አሁን እያወራን ያለነው የተራበ ሕዝብ አለ ረሀብን እንደ ጦርነት መገልገያ ተደርጎ መያዝ ስለሌለበት ወንጀልም ስለሆነ እያወራን ያለ ነው። አሁን የሰብአዊ ድጋፍ ነው። ሰብአዊ ድጋፍ እንዲገባ እንዲህ አድርግ፣ እንዲህ አታድግ ተብሎ ሊቀመጡ የሚችሉ የፖለቲካ ቅድመ ሁኔታዎች ሊኖሩን አይገባቸውም። እንደዛ ከሆነ በእኛም በኩል የሚቀመጡ በጣም ብዙ የፖለቲካ ቅድመ ሁኔታዎች አሉ። የሰብአዊ ድጋፍ ሂደቱ ይስተጓጎላል ማለት ነው። ውሳኔውን ተከትሎ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባስተላለፉት መልእክት የኢትዮጵያ መንግስት ለሰብአዊነት ሲባል የተኩስ ማቆም ማድረጉንና ከሰብአዊ እርዳታ ሰጪ ድርጅቶች ጋር በመተባበር እርዳታ ለሚያስፈልጋቸው ሁሉ ያልተገደበ እርዳታ እንዲደርስ ለማድረግ መወሰኑን ዩናይትድ ስቴትስ በእጅጉ እንደምትደግፍ ተናግረዋል። አስከትለውም ማምሻውን በትዊተር ገጻቸው ላይ ባወጡት መልእክት የኢትዮጵያ መንግስት ያስተላለፈውን የተናጠል ተኩስ ማቆም ተከትሎ የትግራይ ክልል ባለስልጣን በአስቸኳይ ግጭቶችን ለማቆም መወሰኑን እና ሰብአዊ እርዳታ ያለምንም ገደብ እንዲደርስ ለማድረግ አስፈላጊውን እርምጃ እንደሚወስድ አስመልክቶ ያወጣውን መግለጫ እናበረታታለን ብለዋል። ብሊንከን አክለው ዩናይትድ ስቴትስ ሁሉም ወገኖች ትግራይን ጨምሮ አስቸኳይ እርዳታ ለሚያስፈልገው ሁሉም የኢትዮጵያ ማህበረሰብ ደህንነቱ በተጠበቀና ቀጣይነት ባለው መንገድ ድጋፍ እንዲደረግ የሚያስችለውን እርምጃ በፍጥነት እንዲወስዱ በድጋሚ ጥሪ ታቀርባለች ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ በበኩላቸው የተኩስ ማቆሙ በግጭት ውስጥ ባሉት ወገኖች ሁሉ እንዲከበር እና ሰብአዊ እርዳታ ለሁሉም እንዲዳረስ ማንኛውም ግጭት በአስቸኳይ ለማቆም እንደሚረዳ ተስፋቸውን ገልጸዋል። በሰሜን ኢትዮጵያ ሲካሄድ የቆየውን ግጭት በሰላማዊ መንገዶች ለመፍታት ቁርጥ አቋም እንዳለው ያመለከተው የዛሬው የትግራይ ክልል መግለጫ የትግራይ ህዝብና መንግስት ለሰላም ዕድል ለመስጠት የተቻላቸውን ሁሉ እንደሚያደርጉ አመልክቷል። በተመሳሳይ የኢትዮጵያ መንግስት በትናንት መግለጫው በከፍተኛ ችግር ውስጥ የሚገኙ ያላቸውን ዜጎች ችግር በአፋጣኝ የመፍታት ኃላፊነቱን ከምንም ነገር በላይ ቅድሚያ የሚሰጠው መሆኑን ጠቅሶ ዓለም አቀፍ ለጋሾች እያቀረቡት ያለውን ድጋፍና እርዳታ በከፍተኛ መጠን እንዲጨምሩም ጥሪ አቅርበዋል። ተኩስ ለማቆም የተደረገው ውሳኔ የሰብአዊ ረድኤት ድርጅቶች በሰሜን ኢትዮጵያ ለወራት ውሱን ወይም ምንም የእርዳታ ተደራሽነት ላልነበራቸው በሚሊዮኖች የተቆጠሩ ተረጂዎች ምግብ፣ ውሃና መድኃኒት ለማቅረብ እድል ይሰጣቸዋል ተብሎ ይጠበቃል። አንዳንዶቹ የረድኤት ድርጅቶች የኢትዮጵያ መንግስት ግጭት ለማቆም ስላደረገው ውሳኔ ያወጣውን መግለጫ በትግራይ ክልል እርዳታ ለማቅረብ ምን ያህል ፈቃድ እንደሚያስገኛቸው እያጠኑት መሆናቸው ተገልጿል። የኦክስፋም ኢንተርናሽናል ዳይሬክተር ገዛሃኝ ከበደ ገብረሃና ለአሜሪካ ድምፅ በሰጡት መግለጫ ተዋጊዎቹ ወገኖች በሙሉ ግጭት የማቆም ውሳኔውን በማክበር የእርዳታ ድርጅቶች እርዳታ ለሚያስፈልጋቸው ሳይገደቡ እንዲያቀርቡ እንዲፈቅዱ ጥሪ አድርገዋል። የአፍሪካ ቀንድ የስትራቴጂያዊ ጥናቶች ተቋም ኃላፊው ሐሰን ሀኔ እንጂ ግን የኢትዮጵያ መንግስትም ይሁን የትግራይ ህዝብ ነጻ አውጪ ግንባር ህወሓት የረድኤት ድርጅቶቹ በነፃነት እንደፈለጉ እንዲንቀሳቀሱ ይፈቅዳሉ ብለው እንደማያምኑ ነው የሚናገሩት። ሁለቱም ወገኖች የሰብአዊ መብት ጥሰቶች ይጋለጡብናል ብለው ሊፈሩ ይችላሉ ብለዋል። የረዴት ድርጅቶች በጦርነት ወቅት የተፈጸሙ ወንጀሎች ማስረጃዎች ቢገኙስ ብለው ሊሰጉ ይችላሉ። ስለዚህ የፈለጉት ቦታና የፈለጉት የእርዳታ ፈላጊ ጋር እንዲሄዱ የሚፈቅዱላቸው አይመስለኝም። ነገር ግን የሆነውን የሚያክል ተደራሽነት መፈቀዱ ጥሩ ይሆናል። የኢትዮጵያ መንግስት በህወሓት ላይ ህግ የማስከበር እርምጃ ያለውን ዘመቻ ከከፈተበት ጊዜ ወዲህ ለ16 ወራት በዘለቀው ግጭት በአስር ሺዎች የተቆጠሩ ሰዎች ህይወታቸውን አጥተዋል። ብዙ ሚሊዮኖችም ተፈናቅለዋል። ግጭቱ ወደ ሌሎች የሀገሪቱ ክልሎች መስፋፋቱ እና በአንድ ወቅትም አማጺዎቹ ኃይሎች በጠቅላይ ሚኒስትር አብይ አህመድ የሚመራውን መንግስት አዲስ አበባን ይዘን እንጥላለን የሚል ዛቻም አሰምተው ነበር። የማህበራዊ ፍትህ ተሟጋቹ ኦባንግ ሜቶ ግጭቱ እንዲቆም የተደረገው ውሳኔ እንዳስደሰታቸው ገልጸዋል። በትግራይ ብቻ ሳይሆን በመላ ኢትዮጵያ፣ በአማራ ክልል፣ በአፋር ክልል ብዙ ሰው እየተሰቃየ ነው። ሁሉም እርዳታ ያስፈልጋቸዋል። ስለዚህ የግጭቱ መቆም ውሳኔ ትግራይን ክልል ብቻ ሳይሆን መላ ሀገሪቱን የሚመለከት ይመስለኛል። ህዝቡ እርዳታ የሚያገኝበትን መንገድ ይከፍታል ብዬ ተስፋ አድርጋለሁ። የአፍሪካ ቀንድ ስትራቴጂያዊ ጥናቶች ተቋሙ ሐሰን ሀኔንጂ በኢትዮጵያ መንግስትና በአማጺ ቡድኖቹ ላይ የተደረገው ግፊት ውጤት አምጥቷል ብለዋል። በከፊል ዓለም አቀፉ ማህበረሰብ በተለይም ምዕራባውያኑ ለትግራይ ክልል የሰብአዊ ረዳት ተደራሽነት እንዲፈቀድ የሚያደርጉት ውትወታ እየጨመረ በመምጣቱ የተሰጠ ምላሽ ነው። በከፊልም ደግሞ የጠቅላይ ሚኒስትር አብይ አህመድ መንግሥት የትግራይን ኃይሎች እንደሚቆጣጠር ያለው እምነት እየተጠናከረ በመምጣቱ ነው። ከሁሉም በፊት እንደነበረው አሁንም የህልውና ስጋት አድርገው አያቸውም። በኢትዮጵያ በግጭቶች ምክንያት ከቤታቸውና ከእርሻ መሬቶቻቸው ተፈናቅለው ለአስቸኳይ እርዳታ ፈላጊነት እየተዳረጉ ዘጠኝ ነጥብ አራት ሚሊዮን ሰዎች ያሉ መሆኑን የረዴት ድርጅቶች ይናገራሉ።